የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የአሜሪካ ድምፅ ምሽት ግንቦት 192013 ዓ ም መሰናዶ ጀመረ። ሰላም ጤና ይስጥልኝ። ለምሽቱ ሁለት የጤና ባለሙያዎችን በተለያዩ ርዕሰ ጉዳዮች ላይ እንግዶች አድርገናል። እንግዶቻችንን እናስተዋውቃችሁ። ይሄ የያዝ ነው ወር በዚህ በዩናይትድ ስቴትስ የአእምሮ ጤና ግንዛቤ ወር በመባል ይታወቃል። በኢትዮጵያ ስ ያለው የአእምሮ ጤና ግንዛቤ ምን ይመስላል ስንል ባለሙያ ጠይቀናል። እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉ የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው ጥንቃቄ ማድረግ ይፈልጋል። የሰማችኋቸው ዶክተር አዜብ አሳምነውን ነው። በዚህ ዙሪያ ቆይታ ይኖረናል። ሁለተኛው እንግዳችን ደግሞ በአሜሪካ ኦፕታማሎጂ አካዳሚ ወይም የአሜሪካ የአይን ሕክምና አካዳሚ በጎርጎሮሳውያኑ ሀያ ሀያ ያልተዘመረላቸው በመባል የተመረጡ ሰው ናቸው። ማየት ማለት ራስን ችሎ መንቀሳቀስ አለ ከዛ ቤተሰብ ማስተዳደር አለ፣ ስራ መስራት አለ። ብዙ ነገር ነው የሚበለሻሽባቸው እና ኃላፊነቱ በጣም ከባድ ነው እና እነዚህ የተቸገሩ ሰዎች ማየት እንዲችሉ ማድረግ የሚሰጠው ሳቲስፋክሽን በጣም በጣም በጣም ጥልቅ ነው። አሁን ደግሞ የሰማችኋቸው ሁለተኛው እንግዳችንን ዶክተር ትልቅ ሰው ተሾመን ነው የጋቢና ቤ እንግዳችን ናቸው ሙዚቃ ሚነሮናል ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁን ዘልቃለን ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ወደ ዜናዎቹ እንሻገራለን አመሰግናለሁ ኤደን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በኢትዮጵያ ትግራይ ክልል ውስጥ የተኩስ ማቆም እንዲደረግና የመብት ረገጣ እንዲቆም አሳሰቡ። በተለያዩ የኢትዮጵያ ክፍሎች እየተባባሰ የመጣው ግጭትና እየጠነከረ የመጣው የክልሎችና ብሔሮች ክፍፍል በእጅጉ እንዳሳስባቸው አስታውቀዋል። ለስድስት ወራት የዘለቀውን ግጭት ያወገዙት ባይደን በዋይት ሀውስ በኩል በወጣ መግለጫቸው ላይ የተንሰራፋውን ወሲባዊ ጥቃት ጨምሮ በትግራይ ውስጥ የተፈጸሙ መጠነ ሰፊ የመብት ረገጣዎች ተቀባይነት የላቸውም፣ ሊቆሙም ይገባል ብለዋል። በፌዴራሉ ጦር ጣቢያ ላይ ጥቃት ፈጽሟል ብለው በከሰሱት በአንድ ወቅት የበላይ በነበረው ክልላዊ ቡድን ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ህዳር ወር ላይ ነበረ ጦር ያዘመቱት። የኖቤል ሰላም ሽልማት አሸናፊው መሪ በዚያ ወር ጦራቸው የክልላዊ መንግስቱን ዋና ከተማ መቀሌን ሲቆጣጠር ድል ማድረጋቸውን አውጀዋል። ይሁንና ውጊያው ቀጥሎ ባለፈው ግማሽ ዓመት ውስጥ በጅምላ ግድያና አስገድዶ መድፈሮች ጉዳይ በኢትዮጵያና ጎረቤት ሀገር ኤርትራ ወታደሮች ላይ ክስ ቀስቅሰዋል። ዘገባው የፈረንሳይ ዜና አገልግሎት ነው። የዛሬ አስር ዓመት ገደማ ግጭት ከተቀሰቀሰባት ወዲህ ለመጀመሪያ ጊዜ ሶሪያ ሁለተኛውን ፕሬዚደንታዊ ምርጫ አከናውናለች። ምርጫው ነጻና ፍትሐዊ አይደለም የሚል ዓለም አቀፋዊ ወቀሳ እየደረሰበት ነው። ሁለት እጩዎች አባታቸው የዛሬ 21 ዓመት ማረፋቸውን ተከትሎ ወደ ስልጣን ከመጡት ባሽር አላሳድ ጋር ተፎካክረዋል። የሶሪያ መንግስት ቴሌቪዥን በሀገሪቱ የተለያዩ ስፍራዎች የተሰማሩ ወኪሎችን ሲያነጋግር ታይቷል። በጥቂቱ አስራ ሁለት የምርጫ ጣቢያዎች ቀኑ ሙሉ በቴሌቪዥን መስኮቱ ላይ ሲታዩ እንደነበረም ተዘግቧል። በኩርዶችና በቱርክ ከተያዙ የሀገሪቱ ድንበር አዋሳኞች በስተቀር ሁሉም ለመምረጥ ይችሉ ነበረ። ፕሬዚደንት ባሽር አልአሳድ እና ባለቤታቸው አስማ ድምጻቸውን ሲሰጡ በቴሌቪዥን የታዩ ሲሆን አሳድ ምዕራባውያን ምርጫው ነጻና ፍትሐዊ አይደለም ማለታቸውን ተችተዋል። ከምዕራባውያኑ ይልቅ የሶሪያ ሕዝቦች አስተያየት የተሻለ ጠቀሜታ እንዳለውም ተናግረዋል። የበይነ መረብ ላይ ግዙፍ የንግድ ተቋም የሆነው አማዞን ታዋቂውን የፊልም አምራች ኤምጂኤምን ሊገዛ መሆኑ ተሰምተዋል። ለገዢው 84 ቢሊዮን ዶላር ያወጣው ድርጅቱ በበይነ መረብ ላይ የመሠረተው የፊልም ማሳያ አውታሩን በተጨማሪ ፊልሞች ለመሙላት እቅድ ይዘዋል። ሄውል ኔትፍሊክስና ዲዝኒ ፕላስን ከመሰሉ አውታሮች ጋር ለመወዳደር ድርጅቱ ከወሰዳቸው እርምጃዎች አንዱ ተደርጎም ታይተዋል። የአፍሪካ የቅርጫት ኳስ ሊግ በሩዋንዳ ኪጋሊ ይቀጥላል። ትናንት የግብፁ ዛማሌክ የካሜሩንን ፎርስ አርምስ ኤተፖሊስን 82 ለ53 አሸንፈዋል። የአንጎላው ፔትሮሊየስ ዲሎዋንዳ የሞሮኮውን ኤኤስ ሳሊን 79 ለ72 ተረቷል። በዛሬው ዕለት የቱኒዚያው ሞናስትሪኒ ከሴኔጋሉ ኤኤስ ዱዋኔዝ ጋር የሚያደርገው ግጥሚያ በጉጉት ይጠበቃል። ኤደን፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ሀሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቤ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገርሞኒ። አሁን ወደ ዝግጅቶቻችን እንሻገር ጎርጎሮሳውያኑ ግንቦት ወሩ በዩናይትድ ስቴትስ የአእምሮ ጤና ግንዛቤ ወር በሚል ይታወቃል። ከአእምሮ ጤና ጋር የተያያዙ ውይይቶችን፣ ማስገንዘቢያዎችና ግኝቶች ይፋ የሚደረጉበት ወርም ነው። ይህን እንዳስታዋሽ ይዘን በኢትዮጵያ ስ ያለው የአእምሮ ጤና ግንዛቤ ምን ይመስላል ስንል ባለሙያ ጠይቀናል። ሀብታውም ስዩም ይቀጥላል። ስሜ ዶክተር አዜባ ሳምናው ይባላል። አሁን የምሰራው በአዲስ አበባ ዩኒቨርሲቲ የሳይኪያትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአእምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ አመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲና በከተማ ባለው ሪፈራል ሆስፒታል ለሶስት አመት ያክል ሰርቻለሁ። ስለጋበዛችሁኝም በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው? እንዳልከው እንግዲህ የአእምሮ ጤናና የአእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል፣ ግለሰቧን ረብሾታል የሚለውን እናያለን። ስለዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላው ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድቧቸው ከበድ ያሉ አይምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው። እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን። አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ የማስበው አንድ ሰው አይምሮ ህመም ካጋጠመ አይድንም የሚል አይነት አመለካከት አለ እና ነገር ግን ቶሎ ወደ ህክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ህክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ህክምናው እንደ ማንኛውም የሌላው ህክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ህክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ህክምና ቦታዎች ይሄዳሉ። ነገር ግን እነዚህን ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱ እና የጸበል ስለሄድኩኝ ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናል እና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አይምሮህም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት ማይችሉ፣ ከማህበረሰብ ጋር መቀላቀል ማይችሉ አድርጎ የያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል፣ ማዳን የሚቻልበት ሁኔታ ስላለ ሰዎች የአይምሮ ህክምናቸውንም እያደረጉ ማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎቹ ይመስሉኛል። ጥቂት የማይባሉ ወጣቶች ድብርት፣ የጠበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ? ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው ከአእምሮ የአእምሮ ጤና ችግር ተያይዞ ሊነሳ ይችላል ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ሕመም ወይም ድባት የምንለው ሌሎች የአእምሮ ሕመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በለጠ በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል ለምን መጣ ምንድነው ምክንያቱ የሚለውን ነገር አንዳንድ ሰዎች ያው የተለያየ አይምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት፣ ሌሎች ሰዎችን ለመጉዳት የሚፈለግ ነገር ሊኖር ይችላል። ነገር ግን ይህም ከወንጀል ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈናው የአእምሮ የአይምሮ ጤና ችግር ነው ማለት ይከብዳል። ስለ ከባቢያዊ ጉዳዮች ትንሽ እንነጋገር ምናልባት በሰዎች የአእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ ዶክተር አዜብ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ ለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብለው የሚመከሩ ጉዳዮች አሉ። ትክክልና እንግዲህ ቅድም የአእምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። አንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር ተፈጥሮዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ። እዛ ውስጥና እንዳልከው በአካባቢያችን የሚገኙ ማንኛውም አይምሮችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአይምሮ ጤናችን ላይም ጫና ያሳድራሉ እና እንደ ጠቀስከው የኮቪድ አስራ ዘጠኝ እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት፣ አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው፣ እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም፣ በምንም በሚዲያ የምንሰማቸው ነገሮች ይረብሹናል፣ እንደ ማህበረሰብ ማለት ነው ብናደርግ ጥሩ የሚሆነው የሚለውን ለየደረጃው፣ የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ልጊዜ ደህንነትን አስቀደም ነው። ደህንነትን የሚፈጠርበትን መንገድ፣ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋል እና ይሄ ባለሙያዎች ከሕክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው። ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል፣ የአካላዊ ጤና። ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው፣ እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡን አካላት በደንብ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ፣ ምክንያቱም ሁልጊዜ በተለይ በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁልጊዜ ማየት ፍላጎት ሊኖረን ይችላል ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን እዛ ውስጥ ሆነን ስራችንን፣ ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገቡ ሴልስ ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በእርስ ደግሞ የምንወያይበት ሴፍ ነው የምንለው ኢንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህም ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሿቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል። እጅግ በጣም አመሰግናለው ዶክተር አዜባ ሳምነው። የአእምሮ ጤናን በተመለከተ እየተወያየን ነበረ። የጎርጎሳውያኑ ግንቦት ወር የአእምሮ ጤና ግንዛቤን ማስጨበጫ ወር ተብሎ ነው እንግዲህ የተሰየመው። ከግንዛቤ ማስጨበጥ ጋር በተያያዘ ኢትዮጵያ ውስጥ ሊደረጉ የሚገቡ ማህበረሰቡ የበለጠ ስለ አእምሮ ጤናና ስለተያያዙ ጉዳዮች እንዲረዳ ቢደረጉለት ወይም ቢሞክራቸው የሚባሉ የተወሰኑ ሀሳቦችን ቢያካፍሉኝ። እንግዲህ ያው እንደጠቀስከው የአእምሮ ጤና ግንዛቤ ማስጨበጫ ጊዜ ስለሆነ ሁሉም ሰው በዚህ ጉዳይ ላይ ያለውን ግንዛቤ ለማስፋት ሙከራ ማድረግ ይኖርበታል ብዬ አስባለሁ። በተለይ በአብዛኛው የሚከሰቱት አይነት የአእምሮ ጤና ችግሮች ምን አይነት እንደሆኑ ማወቁ ጠቃሚ ይመስለኛል። እንዲሁም የአገልግሎት የሚሰጥባቸውን ቦታዎች ማወቁ፣ ከዚህ ባሻገር የተለያዩ ውይይቶችን ማድረግ ጥሩ ይመስለኛል። የተለያዩ እንቅስቃሴዎችንም አያለው በእኛም ሀገር ውይይቶችን ለማካሄድ በአእምሮ ጤና ዙሪያ ውይይቶች እንግዲህ ትልቅ ውይይቶች ሊኖሩ ይችላሉ፤ ግን ከቤተሰብም ይጀምራል። ቤተሰብ ውስጥ የምናደርጋቸው ግልጽ የሆኑ ውይይቶች አእምሮ ጤናን በማስጠበቅ ረገድ ምን አይነት እንቅስቃሴ እያደረግን ነው፣ በቤታችን በአካባቢያችን የሚሉ ውይይቶች እና በተለይ ደግሞ የበለጠ የተጎዱ እንደሆኑ የምናውቃቸውን ሰዎች በምን መልኩ እያገዝን ነው፣ ወይስ ማገዝ እንችላለን የሚለውን ነገር ውይይት ቢኖር ጠቃሚ ነው ብዬ አስባለሁ። እንግዲህ እነዚህ ጀነራል ሀሳቦች ናቸው። የበለጠ ደግሞ ምክር የሚያስፈልግባቸው ሁኔታዎች፣ ባለሙያዎችን እገዛ ለማግኘት ባለሙያዎችን እንዲያማክሩ እላለሁ። ከዚህ በተጨማሪ ያው ቅድም መጀመሪያ የጠቀስኳቸው ነገሮች አይምሮ ጤና እንደ ማንኛውም የጤና ችግር መታከም ዳን የሚችል ነገር ሊሆን ስለሚችል ከተለያዩ ማህበራዊ እና የስራ ሁኔታዎች ማግለሉ ቀርቶ ማቅረቡ እንደ የቤት ስራ ሁላችንም ብንወስደው ጥሩ ይመስለኛል። በድጋሚ እጅግ በጣም አመሰግናለሁ። ዶክተር አዜብ አሳምነው የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። እኔም አመሰግናለሁ። መልካም ምሽት። ኛም ዶክተር አዜብ አሳምነውንና ሀብታሙ ስዩምን እናመሰግናለን። ከአሜሪካ ድምፅ ዋሽንግተን ዲሲ ጋቢናቬ መደመጡን ይቀጥላል። ሁለተኛው እንግዳችን በአሜሪካ ኦፕታማሎጂ አካዳሚ ወይም የአሜሪካ የአይን ህክምና አካዳሚ በጎርጎሮሳውያኑ ሀያ ሀያ ያልተዘመረላቸው በመባል የተመረጡ ሰው ናቸው። በአዲስ አበባ ዩኒቨርሲቲ የህክምና ኮሌጅ ተባባሪ ፕሮፌሰርና መምህር የሆኑት ዶክተር ትልቅ ሰው ተሾመ በኢትዮጵያ የሬቲና የአይን ቀዶ ጥገማ ጥገና ከዛሬ 14 ዓመት በፊት ያስጀመሩ ሰው ናቸው። ከሳቸው ጋር ያደረግኩት ቆይታ ዶክተር ትልቅ ሰው ለዚህ ሽልማት እንዴት እጩ እንደሆኑ ከሚያብራሩበት ይጀምራል። የአሜሪካ አካዳሚ ኦፍ ኦፍታልሞሎጂ አሜሪካ ያለው ትልቁ የአይን ህክምና ማህበር የምንለው ነው። በየአመቱ ልቅ አለም አቀፋዊ ስብሰባ ይደረጋል። እኔም ባለፉት ሰባት ስምንት ዘጠኝ አመታት በተከታታይ በነዚህ ስብሰባ ላይ መሳተፍ እድሉ ነበረኝ እና በየአመቱ ብዙ ሽልማቶች፣ የተለያየ አይነት ሽልማቶች ይሰጣል። እና አንደኛው ያ አንሳንግ ሮስ የሚባለው ነው። ለዛ ለመታጨት ሌሎች የአካዳሚ አባላት ኖሚኔት ያደርጋሉ። እኔ በጣም በተሻለ ሁኔታ ብዙ የሰሩ ይኖራሉ ብዬ አስባለው፣ ለሀገራቸው ብዙ ያገለገሉ። በአጋጣሚ እንግዲህ የኔ የሰራሁት ስራ እይታ በክቶ ለዚህ ኖሚኔት ተደርግ ያለው ያው እንግዲህ እኔ በኢትዮጵያ ውስጥ የአይን ህክምና ውስጥ ሬቲና የሚባለው ህክምና እሱ ላይ ብዙ አስተዋጽኦ አድርጌ ያለው ሕክምናው ኢትዮጵያ ውስጥ ከአስራ አምስት አስራ ስድስት አስራ ሰባት አመት በፊት እንዲጀመር በተለያየ መልኩ ማለት ነው። አሁን የምንገኝበት ደረጃ እንዲደርስ ካደረኩት አስተዋጽኦ በዛ ይመስለኛል። እንግዲህ ለዚህ ሪኮግኒሽን የበቃሁት ስሜቱ ምን ምን ነበረ ሲሰሙ በምን አይነት ሁኔታ ነበረ መመረጡን የሰሙት እና ምን አይነት ስሜትስ ተሰማዎት? እንግዲህ ያው ደስ ይላል፣ በጣም ደስ ይላል። አንደኛ አብዛኞቹ ይህን ትል የሚሰጣቸው ሰዎች በምዕራብ ሀገሮች፣ አውሮፓ፣ አሜሪካ እዚያ አካባቢ የሚሰሩ ናቸው እና ከአፍሪካ ብዙም እንደዚህ አይነት ዕድል አይገኝም። ስለዚህ እንደዚህ ኖሚኔት መደረጉ ለእኔ ብቻ ሳይሆን ለሌሎች ጓደኞቼ የሚያነቃቃ እና የምንሰራውን ስራ ሪኮግኒሽን እንዳለው የሚያሳይ ስለሆነ ትልቅ ደስታ ይፈጥራል። ቪትሮሬትናል የተባለ የሕክምና ማለት ምን አይነት ሕክምና ነው? የተለየ ያደረገውስ ምንድን ነው? ሲጀመር በምሰራበት አዲስ አበባ ዩኒቨርሲቲ የአይን ሕክምና ክፍል ያው ምኒልክ ሆስፒታል ላይ ነው ዋናው ዲፓርትመንታችን ያለው። ለብዙ ዘመናት ይሄ የቪትሮሬትናል ሰርጀሪ የሚባለው አልነበረም እና ይሄ ቪትሮሪቲን ሰርጀሪ ማለት ምሳሌ ከስኳር ጋር በተያያዘ አይናቸው ውስጥ ብዙ ጉዳት የሚደርስባቸው አይናቸው ውስጥ በደንብ በድማት ሬቲና በመላቀድ በተለያየ ምክንያት በአደጋ ምክንያት አይናቸው ውስጥ የተለያየ ጉዳት የሚደርስባቸው ሰዎች አሉ ና የሬቲና የሚባለው አካል ላይ የሚደርሱ ኦፕሬሽን መታከም ያለበት ህክምና ምንም አልነበረም። ኢትዮጵያ ውስጥ ማለት አቅሞ የነበራቸው ሰዎች ውጭ ሄደው እንዲታከሙ የቦርድ ሰርተፊኬት የሚባል ነገር እየተሰጣቸው ወደ ውጭ ሄደው ይታከማሉ። አቅሙ የሌላቸው አይናቸው ውስጥ ደምደምቶ እኛ በአንጻራዊነት ቀላሉ የምንለው ህክምና ማግኘት የማይችሉበት ሁኔታ ነበር እና ያንን ኦፕሬሽን የጀመርነው ከአጋሮቻችን ጋር በተሰጠው እኔም በተለያየ ስልጠናዎች እንዳገኝ ተደርጎ እቃዎችም ህክምና መሳሪያዎችን ተሟልተው ቤኔዲክን የጀመር ነው። ከዛም ይህን ስራ መስራት የሚችል የግል ተቋምም አደራጅተናል። ከዛ እኛን ተከትሎ አሁን በተወሰነ ደረጃ በመንግስት ተቋማትም በግልም ይሄ ህክምና አገልግሎት እየተሰጠ ይገኛል እና በእውነቱ ያንን አገልግሎት ለመስጠት እናየው ነበር ችግሩም ሰው እኛ ህክምናውን አቶ የተለያዩ ጎረቤት ሀገሮች ሩቅ ሀገሮችን እንዲ ሄድ ሲደረግ ትንሽ ቁጭት ይፈጥራል። እና ከዛ በመነሳት የተሰራ ስራ ነው ውጤታማው ነው ብዬ ማለት ይችላለው። እንግዲህ በተወሰነ ደረጃ ወደ ኋላ ደግሞ መለስ ስላርጎት ከዚህ ቀደም በሌላ የህክምና ዘርፍ ላይ እንደነበሩና ና ወደ የአይን ህክምና እንደመጡ ነግረውኛል ና እንዴት ወደ አይን ሕክምና ሊመጡ ቻሉ? ምን እንዲወዱት አደረጉት ይሄንን ዘርፍ? ያው እንግዲህ ከሜዲካል ስኩል እንደወጣ ነው ሁላችንም ያው ጄኔራል ፕራክቲስ ጄኔራል ፕራክቲሽነሮች ሆነን የተወሰነ አመት የምናገለግለው ከዛ ሮዲያ ወደ ተለያየ ፊልድ እንገባለን ማለት ነው። ይኔ እንኳን ወደ ኦፍተልሞሎጂ የመግባት ፍላጎት ውሳኔው ቅጽበታዊ ነው ማለት ይቻላል። ብዙም ረጅም ጊዜ ያሰብኩበት ነገር አልነበረም። ሌላ ፊልድ ላይ ነበር ትኩረቴ፣ ግን በተለያየ ምክንያት ይሄኛውን ፊልድ ልሞክረው የሚል ባጭር ጊዜ የተደረሰ ውሳኔ ነው። ግን አንዴ ከገባሁበት ወዲያ ለደቂቃም ለሰከንድም ቆጭቶኝ የማያውቅ ውሳኔ ነው ብዬ ነው ድረስ እውነት ነው። ሁሉም አይነት ሕክምና የራሱ የሆነ የስኬትና የመንፈስ እርካታ ያለው ይመስለኛል። የዓይን ደግሞ ከዛ የሚለይ ይመስለኛል። ና እስቲ ስሜቱ እንዴት ነው? አንድ ሰው ዓይኑን ታሞ ወይ ሊጠፋ ደረጃ ደርሶ መጥቶ አገግሞ ሲያዩት ያለው ስሜት ምንድን ነው? በተለይ መጀመሪያ ጊዜ የነበረውት ስሜት ምን ይመስላል? እስቲ አስታውሰኝ። ገቢ እንግዲህ የሆኑ የመጀመሪያ ስሜቶች አይኖሩም? ያው ስትገቢ በተማሪነት ጊዜ ከአስተማሪዎች ጋር በግሩፕ ሆኖ አይኑ ማየት የማይችሉ ሰዎች እንዲያዩ ለማድረግ ፕሮሰስ ውስጥ መሳተፍ ይኖራል። በረዳትነት እንደዚህ እያሉ ከዛ ቀስ በቀስ ራስን ችሎ ወደ መስራት ይመጣል። እና እንዳልሹ የአይን እይታ ብርሃን የተቸገሩ ሰዎች በጣም በጣም ሰዎች ብዙ ፈተና አለው። ሲያዩ የነበሩ ሰዎች ድንገት ወደ አለማየት ሲገቡ ብዙ ነገር የሚደፋፈልባቸው፣ ማየት ማለት ራስን ችሎ መንቀሳቀስ አለ ከዛ ቤተሰብ ማስተዳደር አለ፣ ስራ መስራት አለ። ብዙ ነገር ነው የሚበለሻሽባቸው እና ኃላፊነቱ በጣም ከባድ ነው እና እነዚህ የተቸገሩ ሰዎች ማየት እንዲችሉ ማድረግ የሚሰጠው ሳቲስፋክሽን በጣም በጣም በጣም ጥልቅ ነው። ግን ደግሞ በአንጻሩ ይሄ ሁልጊዜም አይሳታ ጥረቱ ፍላጎቱ ብዙ ጊዜ አስደስታች ውጤት ቢኖረውም አንዳንዴ ደግሞ እንደፈለጉ እነዚህ ሰዎች ከዚህ ችግር ማውጣት የማይቻልበት ሁኔታ አለ። አንዳንድ ጊዜ ያው መንፈስም የሚጎዳበት አለ። እንግዲህ ያው ሕክምና ያው እንደምታውቂው ሁሉ ሰው ማዳን አይቻልም። እና ማዳን በምትችይው ትደስተቻለች፣ ማዳን በማትችይው ደግሞ መቆጨት ይኖራል። ይህን ባረግ ኖሮ ይህን ባረግ ኖሮ የሚል ነገር ይኖራል። ግን በአብዛኛው ማዳን በተቻለው ሰዎች እነሱ ሲደሰቱ ማየቱ ብዙ ጊዜ ወደፊት ለመግፋት ከፍተኛ ሞራል እና ስንቅ ይሆናል። አሁን ኢትዮጵያ ውስጥ ያለውን የአይን ሕክምና ምን አይነት ደረጃ ላይ ነው ያለው ይላሉ። ያው እንግዲህ እንደ አንድ ታዳጊ ሀገር ብዙ የሚያጥሩ ነገሮች ይኖራሉ። ግን ባለፉት አስራ አምስት አመታት በባለሙያዎች ቁጥርም ቢባል በአገልግሎቱም ስፋት ቢባል፣ በአገልግሎቱ ኳሊቲም ደረጃም ቢባል ብዙ ብዙ ለውጥና መርታ ታይቷል። አሁን እንደነገርኩሽ የዛሬ አስራ አምስት አመት ብዙ አይነት የሬቲና ብቻ ሳይሆን ብዙ የተለያዩ አይነት ኦፕሬሽኖች ኢትዮጵያ ውስጥ ስለማይሰሩ ውጪ ሄዶ ኢትዮጵያ ውስጥ ይሄ ህክምና የለም እና ውጪ ሂዱና ታከሙ የሚባለው እንትን በጣም በጣም በጣም ቁጥሩ ቀንሷል። ሰና ፐርሰንት በላይ ቀንሷል። ያው ሰውም እንግዲህ ከኢኮኖሚ አቅም አንጻር የተሻለ ነገር ከመፈለገ አንጻር የተለያየ ውጭ ሀገር ሄዶ መታከም ሁኔታ አለ። ግን አገልግሎቱ በጣም በጣም በተሻለ ሁኔታ እየተሰጠ ይገኛል። ግን ያም ሆኖ የተደራሽነት ችግር አለ። ተቋማት አብዛኞቹ ትልልቅ ከተሞች አካባቢ ነው ያሉት። ሐኪሞቹን በዛው መጠን ትልልቅ ከተማ አካባቢ ነው ያሉት። ስለዚህ ራቅ ራቅ ያሉ ክልሎች ላይ ስቲልl አይን ሕክምና አገልግሎት በፍጹም የማይደርሳቸው አካባቢዎች አሉ እና ህብረተሰቡ የኢትዮጵያ ህዝብ ቁጥር በከፍተኛ ደረጃ እየጨመረ ነው ያለው ያንን በሚመጠን ደረጃ የአይን ሕክምና አገልግሎቶች የተለያየ ደረጃ ያላቸው እንግዲህ ፕራይመሪ ኬር፣ ሰከንደሪ ኬር፣ ቴሪሻሪ ኬር የሚባል አለ። ከቁጥሩ ጋር የሚመጣጠን ደረጃ ላይ ገና ገና አልደረስንም እና ብዙ ስራ ይጠብቀናል ግን አበረታች የሆኑ ለውጦች ባለፉት ዓመታት ውስጥ አሉ።

ጋዜጦች እንግዲህ መርሃ ግብራችን እየተገባደደ ነው። ኤልያስ አስማረ፣ በቅንብሩ ኤደን ገረመው፣ ፕሮግራሙን በመምራት ሮብ ማክሌድ በድምጽ ምህንድስና፣ ከምሽቱ ዋና አዘጋጅ ሰለሞን አባተ ጋር በመሆን ስናስተናግዳቸው አምሽደናል። ቪኦኤ ጋቢና ቴሌግራም ገጻችን ላይ መሰናዶቻችንን መስማት ትችላላችሁ። እንዲሁም በድረ ገጻችን ቪኦኤ አምሃሪክ ላይ መሰናዶቻችንን አሁንም እዛ ላይ ማግኘት ትችላላችሁ 202227 ስድስት ሶስት ሰባት ዘጠኝ በሚለው የስልክ መስመር ዋትሳፕ ላይ የጽሁፍ ወይም የድምፅ መልእክት ብታስቀምጡልን ይደርሰናል። በጀመርነው ሙዚቃ እንሰናበታለን። ሰናይ ምሽት